ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል መንግስቱ ክትባት የተከተበው አውስትራሊያውያን ለአስፈላጊ ጉዳዮች ወደ ባህር ማዶ እንዲሄዱ ለመፍቀድ አስበዋል። በኢትዮጵያ በጸጥታ ችግር ምክንያት በሺዎች የሚቆጠሩ የምርጫ ጣቢያዎች የመራጮች ምዝገባ እየተካሄደባቸው አይደለም። የቶኪዮ ኦሎምፒክ በኮሮና ቫይረስ ሳቢያ ጥያቄ ምልክት ውስጥ ገባ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ባህር ማዶ የሚኖሩ አውስትራሊያውያን የድንበር ፖሊሲ ለውጦቹን አስመልክቶ ተስፋና ጥንቃቄ በተቀላቀለበት መንፈስ ተቀብለዋል። የፌዴራል መንግሥቱ ክትባት የተከተበ አውስትራሊያውያን ለሥራ ሕክምና፣ ወይም ቀብር ለመሳሰሉ ምክንያቶች ወደ ባህር ማዶ እንዲሄዱና ወደ አውስትራሊያም ሲመለሱ ቤታቸው ውስጥ ወሸባ እንዲገቡ ለማድረግ የጉዞ ፖሊሲ ለውጥ ሕሳቤ ይዟል። ይሁንና ጠቅላይ ሚኒስትር ሞሪስን የባህር ማዶ ጉዞዎች ከቀጠሉ በሳምንት እስከ አንድ ሺህ የኮሮና ቫይረስ ተጠቂዎችን ከግምት ውስጥ ማስገባት እንደሚገባ ከወዲሁ አሳስበዋል። የአውስትሬልያ ዜጋና የሆንግ ኮንግ ነዋሪዋ ወይዘሮ ሬቤካ ማኮቪች የድንበር ፖሊሲ ለወጡ ለልጆቿ አያታቸውን ለመጎብኘት እድል የሚከፍት መሆኑን ተናግራለች። ይህ በእንዲህ እንዳለም የኩዊንስላንድ ባለሥልጣናት ከፓፓ ኒው ጊኒ ጋር በተያያዘ የአምስት ሰዎች በኮሮና ቫይረስ መጠቃትን አስመልክቶ ለአውስትሬልያ ነባር ዜጎች በተቻለ ፍጥነት ክትባት የመስጠቱን ጠቀሜታ አጉልተው ገልጠዋል። ምክትል ፕሪምየር ስቲቨን ማይልስ ዘጠና ሰባት በኮሮና ቫይረስ የተጠቁ የፒኤንጂ ህሙማን ኩዊንስላንድ ውስጥ በዚህ ዓመት ሕክምና የተደረገላቸው መሆኑን አስታውቀዋል። በፀጥታ ችግር ምክንያት ኢትዮጵያ ውስጥ የምርጫ ጣቢያዎች የመራጮችን ምዝገባ እያካሄዱ እንዳልሆነ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በጸጥታ ችግር ምክንያት አራት ሺ አንድ መቶ ሀያ ስድስት የምርጫ ጣቢያዎች የመራጮች ምዝገባ እየተካሄደባቸው እንዳልሆነ የኢትዮጵያ ብሔራዊ የምርጫ ቦርድ አስታወቀ። ቦርዱ በመጪው ስድስተኛው ሀገራዊ ምርጫ ከሚሳተፉ የተፎካካሪ ፖለቲካ ፓርቲዎች ጋር በምርጫው ምዝገባ ሂደትና ባጋጠሙ ችግሮች ዙሪያ ውይይት አድርጓል። በውይይቱ ወቅት የቦርዱ ሰብሳቢ ወይዘሪት ብርቱካን የሚደቅሳ እንደተናገሩት በስድስት መቶ ሰባ አራት በሚሆኑ የምርጫ ክልሎች ባሉ ሀምሳ ሺህ የሚጠጉ የምርጫ ጣቢያዎች መራጮችን ለመመዝገብ ቢታደም አሁን ባለው በሀያ አምስት ሺህ አንድ መቶ ሀያ አምስት ምርጫ ጣቢያዎች ብቻ ምዝገባ እየተካሄደ ነው ብለዋል። የጸጥታ መደፍረሰና የትራንስፖርት እጥረት የመራጮች ምዝገባ ላይ አሉታዊ ተጽዕኖ ማሳደሩንም ተናግረዋል። በጸጥታ ችግር ምክንያት የምርጫ ጣቢያ ያልተከፈተባቸው አካባቢዎችም በኦሮሚያ ክልል አራቱ የወለጋ ዞኖች እንደሚገኙበት ተገልጿል። በነዚህ አካባቢ ላይ ያሉትን ተጨማሪ መረጃዎችን በማሰባሰብ በአጭር ጊዜ ውስጥ በዞኖቹ ያሉትን ሁኔታዎች ቦርዱ ለይቶ ውሳኔ እንደሚያሳልፍም ሰብሳቢያዋ አመልክቷል። በአማራና በቤንሻንጉል ጉምዝ ክልል አንዳንድ አካባቢዎች በተመሳሳይ የጸጥታ ችግር ምክንያት የምርጫ ጣቢያዎች አልተከፈቱም። የተባለው በደቡብ ክልል ቤንች ሸካ ዞን ጉራ ፈርዳ ወረዳ ያጋጠሙ የጸጥታ ችግርም የምርጫ ጣቢያዎች እንዳይከፈቱ ምክንያት መሆኑንም ሰብሳቢያዋ ተናግረዋል። ከጸጥታ ጋር ችግር ጋር በተያያዘ የምርጫ ጣቢያዎች በጸጥታ ኃይሎች እንዲጠበቁ ለማድረግ ቢሞከርም ክፍተቶች መስተዋላቸውን ምርጫ ቦርድ ገልጿል። ተፈናቃዮች ባሉባቸው አካባቢዎችና ወታደራዊ ካምፖችም ልዩ ምርጫ ጣቢያዎች ለማቋቋም ቢሞከርም እስካሁን እንዳልተሳካ ነው የተነገረው። እስካሁን ባለው መረጃ በአዲስ አበባ ብቻ ሁለት መቶ ሺ ዘጠኝ መቶ ሶስት መራጮች መመዝገባቸው ተነግረዋል። የፌዴራል ፍርድ ቤት አውስትራሊያውያን ያሉበትን ስፍራ የሚያመለክተውን የጉግል አካውንት በማጥፋታቸው ጉግል የግል ዳታቸውንና ስፍራቸውን የሚያመለክቱ ዳታዎችን እንደሚሰበስብ ባለማወቃቸው ለተሳሳተ እምነት መዳረጋቸውን ገልጧል። ይሁንና ጉግል ተጠቃሚዎች የጉግል አካውንት ሲከፍቱ ምንም እንኳን የጉግል ስፍራ ማመልከቻ ይጠፋ ቢሆንም ድረገጽና አፕ በሚጠቀሙበት ወቅት ግና ኩባንያው ዳታዎችን ሊሰበስብ እንደሚችል በማስቀመጡን ለደንበኞችንም የተሳሳተ መረጃ እንዳልሰጠ ተከራክሯል። የፌዴራል ፍርድ ቤት ዳኛ ቶማስ ቱዊሊ ግና ማስጠንቀቂያው ጉግል ያለውን ያህል ግልጽ እንዳልሆነና ባህሪውም ሕዝብን አሳሳች ነው ብለዋል። ችሎቱን አስመልክቶ የአውስትሬልያ የውድድርና ደንበኞች ኮሚሽን ሊቀመንበር ሮድ ሲምስ ሲናገሩ የዛሬው ውጤቶች ለዲጂታል መድረኮች ግልጽ መልእክት ነው። ዳታዎችን አስመልክቶ ምን እየሆነ እንደሁ ለደንበኞቻቸው ታማኒ ሊሆኑ ይገባል፣ እንደምን ጥቅም ላይ እየዋለ እንደሆነና ደንበኞችም ዳታቸውን እንዴት አድርገው ሊጠብቁ እንደሚገባ። እኒህ ለአውስትራሊያውያን ከዲጂታል ምጣኔ ሀብት ጋር ወደፊት ለመራመድ መሰረታዊ ጉዳዮች ናቸው ብለዋል። የሱዳን ጠቅላይ ሚኒስትር ለኢትዮጵያና ግብፅ የስብሰባ ጥሪ አቀረቡ። ሱዳን ጠቅላይ ሚኒስትር አብደላ ሀምዶክ የታላቁ ህዳሴ ግድብ ውዝግብ ለመፍታት አስቸኳይ ስብሰባ እንዲደረግ ለግብፅና ለኢትዮጵያ መሪዎች ጥሪ ስለማድረጋቸው ተዘግቧል። ለዓመታት ሲካሄድ የነበረው የህዳሴው ግድብ የሶስትዮች ድርድር በኮንጎ መዲና ኪንሻሳ ውጤታማ አለመሆኑን ተከትሎ ይህ ውይይት የመጨረሻ ሙከራ ሊሆን ይችላል ተብሏል። በኪንሻሳ ላይ ሱዳንና ግብጽ የህዳሴ ግድብ ድርድር ታዛቢዎችን ሚና ለመቀየርና የተባበሩት መንግስታት ድርጅት፣ አሜሪካና የአውሮፓ ህብረት በአደራዳሪነት እንዲገቡ ሀሳብ ሀሳብ ቢያቀርቡም ኢትዮጵያ አልተቀበለችውም። ኢትዮጵያ ድርድሩ በአፍሪካ ህብረት ጥላ ስር እንዲሆን ትፈልጋለች። ይህንን የኢትዮጵያ ሀሳብም ሰሞኑን ሩሲያ እንደምትደግፈው የተለያዩ የመገናኛ ብዙሃን ሲዘግቡ ሰንብቷል። ሩሲያ የህዳሴው ግድብ ውዝግብ በአፍሪካ ህብረት ጥላ ስር እንዲፈታ ፍላጎት አላት በማለት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። የውጭ ጉዳይ ሚኒስትሩ ይህንን ንግግር ያደረጉት በካይሮዋ መዲና ከግብጽ አቻቸው ሳሜ ሽኩሪ ጋር በሰጡት ጋዜጣዊ መግለጫ እንደሆነም ተዘግቧል። ተጠባቢዎች የጃፓን የኮሮና ቫይረስ ወረርሽኝን መከላከል አለመቻል የቶኪዮ ኦሎምፒክ በፍጥነት በትኩረት ሊታይ እንደሚገባው አሳሰቡ። የኦሎምፒክ ውድድሩ በወርሃጁ ላይ የሚካሄድ ሲሆን ጃፓን ለአራተኛ ጊዜ የተቀሰቀሰውን ወረርሽኝ ለመቋቋም ገደቦችን እየጣለች ነው። በሌላ በኩል በወንዶች የዓለም ቴኒስ አንደኛ ደረጃ ላይ የሚገኘው ኖቫክ ጆኮቪች ከሞንቴ ካርሎ ማስተርስ በእንግሊዙ ዳን ዴቪስ ተረቶ ከውድድር ውጪ ሆኗል። ኢቫንስ ጆኮቪችን ስድስት አራት ሰባት አምስት በሆነ ውጤት በማሸነፍ ለሩብ ፍጻሜ ውድድር አልፏል። ይህ በእንዲህ እንዳለም የ11 ጊዜ ማስተርስ ሻምፒዮኑ ራፋኤል ናዳል ግሪጎር ዲሚትሪቭን በመርታት ለሩብ ፍጻሜ ውድድር አልፏል በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል አንድ የአውስትራሊያ ዶላር 31 ኢትዮጵያ ብር ከ99 ሳንቲም ይዘረዝራል ቀጥለን የነጋውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንቢያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 14፣ ከፍተኛ 28። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 21። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 19። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 19። ካምብራ አብዛኛውን ፀሐያማ ሆኖ ይውላል። ዝቅተኛ 3 ከፍተኛ 19። ሲድኒ ብራ ይሆናል። ዝቅተኛ 14 ከፍተኛ 22። ብሪስበን ብራ ይሆናል። ዝቅተኛ 19 ከፍተኛ 25። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 25 ከፍተኛ 34። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 11 ከፍተኛ 26 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግስቱ ክትባት የተከተቡ አውስትራሊያውያን ለአስፈላጊ ጉዳዮች ወደ ባህር ማዶ እንዲሄዱ ለመፍቀድ አስበዋል። ኢትዮጵያ ውስጥ በጸጥታ ችግር ምክንያት በሺዎች የሚቆጠሩ የምርጫ ጣቢያዎች የመራጮች ምዝገባ እየተካሄደባቸው አይደለም። የቶኪዮ ኦሎምፒክ በኮሮና ቫይረስ ሳቢያ ጥያቄ ምልክት ውስጥ ገባ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።